ናይሮቢ ላይ የሚታየው ስደተኞችን እያፈሱ የማሰር እንቅስቃሴ ዛሬ ጋብ ያለ ቢመስልም ሶማሊያውያን ስደተኞች ወደ ዳዳብ ኢትዮጵያውያን ወደ ካኩማ ሰፈሮች እንዲገቡ እየተደረገ መሆኑ ተሰምቷል። ይሁን እንጂ ሁኔታው አሁንም አሳሳቢ መሆኑን ኪቱይ ሽሪያ የሚባል ለስደተኞቹ ጥብቅና የሚቆምና የሚሟገት ድርጅት ባልደረባና ጠበቃ የሆኑት አቶ ኡጁሉ ኦቻላ ለቪኦኤ ገልጸዋል። አቶ እጁሉ ያደረጉት ቃለ ምልልስ ድርጅታቸውን የሚወክል ሳይሆን የሚናገሩት የራሳቸውን ትዝብት ብቻ እንደሆነ ገልጸውልኛል። ዛሬ ምን ይመስላል ሁኔታው? አቶ እጁሉ ሁኔታው ትንሽ አስቸጋሪ ነው። ያው መንግስት የወሰደው እርምጃ አንዳንድ ጊዜ ምናልባት አግባብነት ሊኖረው ይችላል። ግን አሁን ባለው ሁኔታ መሰረት ነገሮች እንደ ቀድሞ አይደለም። ትንሽ የመረጋጋት ሁኔታ ሳይታ አግባብነት ያለው ሲሉ ምን ማለት ሆነ? ማለት እንግዲህ አግባብነት ያለው ስል ማለት በመንግስት ደረጃ ምክንያቱም ከዚህ ቀደም የተለያዩ የሽብር ሁኔታዎች በናይሮቢ ከናይሮቢ ውጭም ተከስቷል መንግስት እስካሁን ዝም ብሎ በሕግ በኩል አስፈላጊ ይደረግ ሲል ነበር ግን አሁን ትንሽ ከአቅሙ በላይ ስለሆነ አሁን ይህን የመሰለ እርምጃ ለመውሰድ አስገድዶታል ማለት ነው አቶ ጁሉ ልክ ያልሆነ የሚሉትስ ነገር አለ በዚህ እንቅስቃሴ ውስጥ አሁን አንዳንድ አግባብነት የሌላቸው ነገሮች ይደረጋሉ። ያም የሚሆነውም አንዳንድ ጊዜ አሁን የጥገኝነት ኑሮ ጠይቆ የስደተኝነት ወረቀትና መታወቂያ የተሰጣቸው ሰዎች እንደዚሁ እየታሰሩ አንዳንድ ጊዜም ወደ የመጡበት ሀገር ዲፎርት የመደረግ ሁኔታዎች ይታያሉ። ሆኖም ግን ብዙ አይደለም። ሰሞኑን እየታፈሱ ያሉት ሰዎች በምን ሁኔታ ላይ ነው የሚገኙት? አያያዛቸው፣ አጠባበቃቸው ምንድን ነው? እርስዎ የሕግም ሰው ስለሆኑ በቅርብም ስለሚከታተሉ አሁን ናይሮቢ አካባቢ የሚገኙት ፖሊስ ጣቢያዎች ተቅላላ ትንሽ እንደ መሙላት ነገር ወይም ከአቅም በላይ ሰው አለባቸው እና አሁን ያደረጉት ያለውን ነገር ከአንድ ቦታ ተይዞ፣ ለምሳሌ አልቅ ፓንጋኒ ተይዞ እንደገና ወደ ካሰራን የሚላኩ ሰዎች አሉ። ካሰራን የተደረሱ በኋላ ደግሞ እዛም ስለሚሞላ ያ ወደ ካሰራኒ ስቴዲየም አንዳንድ ጊዜ ከፈራሚ ፖሊስ ጣቢያ ያለው ሁኔታ ጥሩ አይደለም። አንደኛው በጣም ከልክ በላይ ለምሳሌ አሁን አንድ ሴል ውስጥ ሶስት በሁለት የሆነ ቤት ውስጥ ከአንድ ሀያ ሰላሳ ሰው በላይ እዛ ውስጥ ሊታጎሩ ይችላሉ። እሱ ለጤንነት ጥሩ አይሆንም። ከፈራሚ አካባቢ ያሉትም ደግሞ ሚዲያም ሆነ ሌሎች ሰብዓዊ ድርጅቶች አክሰስ ሊያደርጓቸው አይችሉም እና እሱም አንዳንድ ጊዜ እዛ ውስጥ ምን አይነት የመፍረገጣ እንዳለ ምን መደረግ እንዳለበት አንዳንድ ጊዜ ለማወቅ ያስቸግራል። ምክንያቱም ሚዲያ አይገባም የምትያርም ቢሆንም አንድ ወቅት ላይ ግን ከፍርድ ቤት ውሳኔ ገመተን ወደ አንድ ሰላሳ የሚሆኑ ስደተኞች ዩ ኤን ኤች ሲ አር ተልኮ ዶክመንታቸው ቬሪፋይ መደረግ አለበት የሚል የፍርድ ቤት ወረቀት ስለያዝን ለመግባት ችለናል። እና ምን አደረጋችሁ? ምን አያችሁ? እዛ በምንገባበት ጊዜ ሰዎች የታሰሩበት ቦታ ለመድረስ አልቻለን፣ ግን እዛ ያለው ፓነል ለማናገር ችለናል። እና ፓነሉን ካነጋገርን በኋላ እነዚህ ሰላሳ የሚሆኑ ስደተኞች ዩ ኤን ኤች ሲ አር ተወስደው ዶክመንታቸው ቬሪፋይ እንዲደረግ ፈቅደውልናል። እና ምን ውጤት ተገኘ? ሲአር ተወስዶ ቬሪፋይ ተደረገ። ከዛ መልሶ ወደ ከሳራ ሊመለሳቸው ፕላን ወደ ካኩማ የስደተኞች ካምፕ አይወስዷቸው አይቀሩም ጠፋት በሉ ለማድረግ ያደረግ ነው። ያንን ማጣራት ለምንድን ነበር ያስፈለገው? ምንድን ነበር የምታጣሩት? ኦኬ፣ ማጣራት ያስፈለገው ሰዎቹ ስደተኞች ነን ብለዋል፣ በእጃቸው የስደተኞች ወረቀት አላቸው፣ ግን ትክክለኛነቱን ለማረጋገጥ ዛታቸው ከዩንችር መረጋገጥ አለበት። ለዛ ብሎ ነው የተወሰዱ እና በእጃቸው የነበረውን ወረቀት ልክ ዩንችር ቬሪፋይ ሲያደረጓቸው ትክክለኛነት ና ብዙ ነው የለቀቋቸው። ብዙ በደሎች እንደሚደርሱባቸው ይናገራሉ ስደተኞቹ። ቤቶቻቸው ውስጥ የሚገቡት በሌሊት ነው። በጣም ብዙ ወታደሮች ናቸው የሚገቡባቸው። ብዙ መገፋተር አለ፣ መሰደብ አለ፣ መደብደብ አለ። እስከ መድፈር የሚደርስ ሙከራ ይደረግብናል የሚሉ አሉ። ጉቦ የሚጠይቋቸው አሉ። ንብረትና ገንዘብ የሚወስዱ ፖሊሶች እንዳሉ ነው የሚናገሩት። እሱ በእሱ ዘውትር ያው የሚከሰት ነገር ነው። ገንዘብ የመውሰዱ ነገር ዘውትር ያለ ነገር ነው። ግን አሁን በአፈሳው መሰረት ቤት ውስጥ የገቡ አንዳንድ ጊዜም ምናልባት ገንዘብ ካለ እቃ ሲያገላብጡ የሚወስዱበት ጊዜ ሁሉ አለ። ግን የመድፈሩ ምን የማረጉ ነገር ብዙ ጊዜ በመረጃ መደገፍ ስላለበት እስካሁን በእጃችን የገባ መረጃ የለም። ጂጊሪ ፖሊስ ጣቢያ ይጄ ወደ አንድ ዘጠኝ የሚሆኑ ሰዎች ለመገናኘት ችያለሁ። እዛ ካሉ ዘጠኝ ሰዎች አራቱ ወንዶች ሲሆኑ አምስት ሴቶች ናቸው። ከአምስት ሴቶች መካከል አንደኛዋ የሶስት ወር ሕፃን አላት እና የሶስት ወረዋ ህጻን ከአባቱ ጋር ቤት ቀርቷል እና ለሶስት ቀን ያህል ከልጇ ጋር ተለያይተዋል ማለት ነው። እና ይህም በልጁ በህጻና ላይ ብቻ ሳይሆን በእናቷም ላይ የጥርምት ያመጣል ማለት ነው። ምክንያቱም እያጠባች እናንተ የህግ ተቋም ስለሆናችሁ የህግ ባለሙያዎች ጠበቆችም ስለሆናችሁ እነሱ ለሚያቀርቡቸው ክሶች ማስረጃ ለማግኘትና እነዛን በፍርድ ቤት ለማረጋገጥ የምታደርጉት ጥረት አለ። አሁን በዚህ ሰዓት፣ አሁን ትንሽ ግርግር የበዛበት ሰዓት ስለሆነ ነገሮች የሚረጋጉበት ወቅት አስፈላጊውን መረጃ ጠቅላላ አስተባስበን፣ አሁን በማሰባሰብ ላይ ነው ያለ ነው። ግን የግድ ፍርድ ቤት መሄድ አለብን የሚለው ውሳኔ ካለቃቸው በኩል የሚመጣ ነገር ስለሆነ አሁን እንደዚህ ነው ብዬ መናገራ ነው። ግን አስፈላጊ መረጃዎች እያሰባሰቡ። አቶ ጁሉ፣ የነገሮች መረጋጋት ማለት ምን ማለት ነው በእርስዎ ግንዛቤ? ብዙ ጊዜ እንደሚታወቀው አንዳንድ ጊዜ መንግስት የሆነ መመሪያ በሚያስተላልፍበት ጊዜ በአንደኛው ሳምንቱ፣ በሁለተኛው በሶስተኛው፣ ትንሽ ስራ ላይ ለማዋሉ ግብ ግብ ወዲያ ወዲህ የሚል ነገር አለ። ግን ከአንድ ሶስት ሳምንት አራተኛው ሳምንት ገባ ትንሽ እንደ መውረድ ነገር እና አንዳንድ ጊዜ ደግሞ የኛ ቢሮ ራሱ ባይሆንም አንድ ግለሰብ ራሱ ወይም አንድ ኬንያዊ ራሱ ተነስቶ ፍርድ ቤት ሄዶ መንግስት ሰብአዊ መብት ረገጣ እያደረገ ነው የሚል ነገር ሁሉ በኬንያ ህግ መሰረት ያለ ነገር ነው እና እሱን እነዚህም ጊዜያት እስኪያልፉ ድረስ ትንሽ ፍርድ ቤት ቢኬድም ትንሽ እንትን የሚል በዚሁ ጊዜ በአጭር ጊዜ ውስጥ ውሳኔ የሚገኝበት አይነት ነገር መስሎ አይታይም ግን እየዋለ እያደረ አንድ መላ ሊፈጠር ስደተኞቹ በተያያዙባቸው ወይም በታጎሩባቸው እስር ቤቶች ውስጥ ወንዶችና ሴቶች ተደበላልቀው እንደሚኖሩ ነግረውኝ ነበር። አንድ የታሰሩ ስደተኛ ነፍሰ ጡር የሆኑ እንደዚህ አይነት ችግር ላይ እንዳሉ ነግረውኛል። እርሱ ይሄንን አስተውለዋል ወይ ሰምተዋል? አሁ እሱ በሄድኩባቸው የፖሊስ ጣቢያዎች ለምሳሌ ከአፈራ አካባቢ የምሄድበት ጊዜ የግድ ሴል ውስጥ ገብቼ አላናገርኳቸውም ግን፣ የሆነ ስቴት ነገር አለ። እዛ የሚውሉበት ማለት ነው። የሆነ ቬንትሌትድ የሆነ ቦታ አንድ ላይ ቁጭ ብሎ አያቸዋለን። ግን ሴል ውስጥ በሚያስገቧቸው ጊዜ ውስጥ አንድ ላይ ያስቀምጧቸው አስቀምጧቸው ለጊዜው መረጃ የለኝም። ክፍል ውስጥ መግባት ብቻ ሳይሆን እዛው አሁን እርሱ አየሁ የሚሉበት ቦታ ላይ ቀንና ሌሊትም እንደሚቆዩ፣ ዝናብና ፀሐይ እንደሚፈራረቅባቸው፣ ብርድና ሙቀት እንደሚበዛ፣ ንጽህና እንደሌለው አካባቢው የጽዳት አገልግሎት እንደሌለ እና ብዙ አሳሳቢ ችግሮች እንዳሏቸው ነግረውኛል። አዎ እሱ ያለ ነገር ነው። ለዚህ ነው አየህ፣ ከሰራኒ ስቴዲየም ማለት ኬንያ ውስጥ ያለ ትልቁ ስቴዲየም ሄደው እነሱ ማኔጅመንት ጠይቆ ስፔስ እንዲገኝ ያለው ችግር መሰረት ነው። ያ የሱ ችግር ስላለ ነው የካታርን ስቴዲየም የመሰለ ነገር ጠይቆ ሌሎች ወደዛ ፌሪ ያደረጓቸው እና ያለ ነገር ነው። እነሱም በበኩላቸው ያው ካሰቡት በላይ ሳይሆንባቸው አይቀርም። አሁን ከልክ በላይ ወይም ያልገመቱት ወጪ ወይንም ያልገመቱት ሁኔታ ውስጥ ነው ያሉት። አሁን የኬንያ መንግስት ራሱ እና በነሱ በእኛ በኩል ብቻም ሳይሆን በእነሱ በኩልም አንዳንድ የሚታዩ ችግሮች አሉ። አቅማቸው በላይ ሆነዋል። ናይሮቢ እና ሌሎች ከተሞች ውስጥ በጣም ለረጅም ዓመታት የኖሩ ስደተኞች ቤት የመሰረቱ ንብረት የመሰረቱ ስራ ፈጣሪዎች የሚሆኑ ለኬንያውያን ለራሳቸውም እንዳሉ ነው የሚታወቀው፣ የሚሰማው፣ እነሱም ራሳቸው የሚናገሩት። በዚህ ሁኔታ ውስጥ ድንገት ተነስቶ አሁን የኬንያ መንግስት የወሰደው እርምጃ ትክክል ነው ብለው ያስባሉ እርስዎ? ለጊዜው አሁን ያው ልክ እንደሚባለው የፖለቲካል ኮሬክትነስ የሚባል ነገር አለ በጊዜው እነዛን ሁሉ አስፋራት ዩአር አን ኤሊየን ማለት ስደተኛ እንደሆን መጠን እንደዛ ብሎ ሊወስዱ ይችላሉ፣ ግን መደረግ የሌለበት ነገር ነው። አንዳንድ ጊዜ ደግሞ እዛ ኢስሊ አካባቢ ለኬንያዎችም ራሱ ቢሆን የስራ እድል የከፈቱ መሀል ሰዎች አሉ እና እነዚህን ማድረጋቸው የእኛ ቢሮና መሰሎቻቸው አስፈላጊውን እያደረጉ ነው። በፓርላማ በኩል ቢሆንም እነዚህ ምናልባት ለምሳሌ አሁን ትላንት አንድ ሰው አስተናግጄ ነበር። ኬንያ ሁለት ልጆች ያሏቸው አንደኛዋ የኬንያ ፓስፖርት አላት፣ ሌላኛዋ የኬንያ መታወቂያ አላት እና አባቱ ስደተኛ ነው። እና እነዚህ አባቱ ስደተኛ ስለሆነ አሁን አባታቸው ወደ ካምፕ ሊወሰድባቸው እነሱ እዚህ ሊቀሩ ነው። እንግዲህ አሁን እነዚህ የፋሚሊ ዩኒቲ የሚለውን ነገር አሁን አደጋ ላይ ነው ያለው ማለት ነው። እና ልክ ቅድም እንዳልኩ መሰረት እነዚህም ቀስ ተብለው መጨረሻ ላይ የሚታዩ አይነት ነገሮች እና አንድ ድርጅት ወይም የኛም ቢሆንም ሌላ ድርጅት ፍርድ ቤት ለመሄድ ቢያስብ እንደነዚህ እንደነዚህ አይነቶች መረጃዎች መጠቀም አሁኑኑ እንደዚህ ነው የሚል መልስ ባያገኝም ነገሮች ሲረጋጉ ልክ ቅድም እንዳልኩ አንድ ነገር ሊፈጠር ይችላል ማለት ነው አሁን የፖለቲካ ትክክለኝነት ያሉት ነገር ላይ ስደተኞችን በዚህ ሁኔታ መያዝ በእርግጥ የኬንያን የጸጥታ ችግር ያስወግዳል ወይም ደህንነቷን ያረጋግጣል የሚል እምነት አለ ሀሳብ አለ እዛ ባላችሁ ሰዎች ዘንድ ችግሩ የስደተኞች ችግር ነው ተብሎ ይታመናል አሁን እስከ ዛሬ ዕለት ማለት እስከ ዛሬ ድረስ አሁን በተካሄዱት የሽብር ጥቃቶች መካከል ከስደተኛ ጋር የተያያዘ ነው ተብሎ እስካሁን የተገኘ መረጃ የለም። ግን በብዛት እዚህ ያሉት ስደተኞች ሌሎቹ ሶማሌዎች ስለሆኑ እና አሁን የሽብር ጥቃት የሚያደርጉት ሰዎች ሶማሌዎችና የእስልምና እምነት ያላቸው ሰዎች ስለሆኑ ምናልባት እሷን አቅጣጫ ተከትሎ ሊሆን ይችላል። እንደዚህ ድምዳሜ ላይ ደረስ። እና መጨረሻ ላይ እነሱ ራሳቸው ካልበረቱ ልክ አሁን ለምሳሌ ኬላ አካባቢ አገር የሚገባበት ቦታ ኤርፖርት አካባቢ በርትቶ ይሄ ትንሽ የማይረባ ገንዘብ እየተቀበሉ ወንጀለኛም ቢሆን ሀገራቸው ውስጥ የሚያስገቡ ከሆነ ይሄ አሁን የሚደረገው እርምጃ ውጤታማነት የሚያገኝ አይመስለኝም። ምክንያቱም አሁን እንደዚህ አይነት ችግር በሚከሰትበት ጊዜ አሁን ዛሬ ጠዋት አሁን ወደ ስልሳ የሚሆኑ በእጃቸው ምንም አይነት ወረቀት የሌላቸው ሰዎች ኦልሞስት ናይሮቢ ሊገቡ አስራ አምስት ኪሎ ሜትር በቀረቡ ጊዜ ውስጥ ላይ ተያዙ። እና አሁን ናይሮቢ እንደዚህ ሲቤት ሆኖ ኬላ አካባቢ ሲቤት ናይሆኑ ከሆነ ምንም ትርጉም ያለው አይመስለኝም። ለ አንዳንድ ሰዎች አሉ እንደውም ይሄ ሰሞኑን ደረሱ የሚባሉት ፍንዳታዎች የዌስትጌቱን ሳይጨምር ማለት ነው፣ ሌሎች ኢስሊ እንደዚህ አካባቢ ደረሱ የሚባሉ ፍንዳታዎች በእርግጥ የሽብርተኞች ተግባር ነው ብለን አናምንም የሚሉ አሉ። አንዳንድ ወገኖች እንደዚህ አይነቱን የአፈሳ ስራ ለማካሄድ ሆን ብለው የሚያደርጉት አድራጎት ሊሆን ይችላል። ወይም ደግሞ የኬንያ መንግስት ከኢትዮጵያ መንግስትና ከሶማሊያ መንግስት ጋር ስምምነት አለው እና በዚህ ውስጥ የሚፈልጓቸውን ሰዎች እነዚህ መንግስታት ከስደተኛው መካከል እያፈኑና እየጠለፉ ለመውሰድ ሰበብ ለመፍጠር የተደረገ ነው የሚሉ አሉ። እንዴት ነው እርስዎ እንደ ህግ ባለሙያና ኬንያ ውስጥ እንደሚኖር ሰው ይህንን የሚታዘቡት? እንግዲህ ያው አንዳንድ ጊዜ ያው መንግስት አንዳንድ ጊዜ ያው ሚዲያ ላይ ወጥቶ የሚናገራቸው ነገሮች እና የሚያረጋቸው ነገሮች አንድ ላይ ሆኑ ይችላሉ። ምናልባት አሁን እኔ አክሰስ ያለኝ ሚዲያ ላይ የሚናገረው ብቻ ነው። ግን ውስጥ ለውስጥ የሚያረጉት ነገሮች ለእኔ ግልጽ ላይ። አቶ ኡጁሉ በጣም አረጌ አመሰግናለሁኝ። ለጊዜው ለጊዜውና ለሰጡኝ ማብራሪያ ሁሉ እግዜር ይስጥልኝ አብሮ we